ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በኒው ሳውዝ ዌልስ በኮሮና ቫይረስ ሳቢያ የሁለት ሰዎች ሕይወት አለፈ። የአየር መንገድ በክረምቱ ጭጋጋማ አየር የተነሳ የበረራ ማረፊያን በቅርብ ወደሚገኝ አየር ማረፊያዎች ማዛወሩን ገለጠ። አውስትራሊያ በቶኪዮ ኦሎምፒክ በሶፍትቦል ውድድር ነሐስ ሜዳል አልማለች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ዛሬ ሰኞ ኒው ሳውዝ ዌልስ ውስጥ ሁለት ሰዎች በኮሮና ቫይረስ ሳቢያ ሕይወታቸውን አጥተዋል። ሁለቱም ዕድሜያቸው በሰማናዎች ውስጥ ነበር። አንዱ ሟች አረጋዊ ካምፔል ሆስፒታል ውስጥ የነበሩ ሲሆን፣ አረጋዊቷ ፔንደል ሂል ነበሩ። የኮቪድ-19 ወረርሽኝ ኒው ሳውዝ ዌልስ ውስጥ በቅርቡ ከተከሰተው ወዲህ አስር ሰዎች ለሕልፈተ ሕይወት ተዳርገዋል። ዛሬ ማለዳ ላይ የኒው ሳውዝ ዌልስ እንደራሴ ግላዲስ ብርጅክሊያን ክፍለ አገሩን ሙሉ በሙሉ ሳይዘጋ ሚዛኑን የጠበቀ ጥብቅ እርምጃዎች ለመውሰድ እየታሰበ መሆኑን ሲገልጡ፣ ተልኳችን በወረርሽኝ ወቅት ሁሌም ዜጎቻችን በተቻለ መጠን ደህንነታቸው የተጠበቀና ነፃ እንዲሆኑ ማስቻል የእኛ አቋም ነው አቋማችን ማለፊያ የጤና ምክርን መከተል ነው ብለዋል። የኒው ሳውዝ ዌልስ መንግሥት በዛሬው ዕለት የቀውስ መፍቻ ስብሰባ አካሂዷል። የቪክቶሪያ ጤና ባለሥልጣናት እስካሁን ማክሰኞ ምሽት ተጥለው ያሉ ገደቦችን ለማንሳት ገና ከውሳኔ ላይ አልደረሱም። ቪክቶሪያ ዛሬ ዕለተ ሰኞ 11 ሰዎች በኮሮና ቫይረስ የተጠቁባት መሆኑን አስመዝግባለች። ሁሉም በቫይረሱ የተጠቁ ግለሰቦች ወሸባ ገብተው ያሉ ናቸው። የቪክቶሪያ የጤና ሚኒስትር ማርቲን ፎሊ ገደቦችን ለማንሳት እስካሁን ከውሳኔ ላይ ያለመደረሱን አንስተው ሲናገሩ ፓብሊክ ሄልት ኦፊሻልስ የእኛ የጤና ኃላፊዎች አሁናዊ የሆኑ በጣምን ወቅታዊ መረጃዎችን ተመርኩዘው ከውሳኔ ላይ ይደርሳሉ። ምናልባትም ነገ ጠዋት እንደምን ከገደቦቹ ለመውጣት ምን አይነት ደረጃዎችን መከተል እንዳለብን የምንለው ይኖረናል ብለዋል። በሌላም በኩል ደቡብ አውስትሬሊያ በዛሬው ዕለት አንድ በሰማኒያዎቹ ዕድሜ ያሉ አረጋዊ በቫይረሱ በተያዙበት ዕለት ጥላ ያለውን ገደብ ረቡዕ ዕለት ለማንሳት ከውሳኔ ላይ ደርሳለች። ይሁንና ከረቡዕ ጠዋት ጀምሮ የፊት ጭንብል ማጥለቅን የመሳሰሉ የተወሰኑ ገደቦች ጸንተው ይቀጥላሉ። ደንበኞች ምግብና መጠጥ አዘው ቁጭ ብለው መስተናገድ የሚችሉ ሲሆን የቤተሰብ መሰባሰብ በአስር ሰዎች ተገድቧል። ትምህርት ቤቶች ረቡዕ ዕለት በሮቻቸውን ለተማሪዎቻቸው ክፍት ያደርጋሉ። የኖርዘርን ቴሪተሪ ዋና ሚኒስትር የፌዴራል መንግሥቱ ተጨማሪ የፋይዘር ክትባቶችን ለኒው ሳውልዝ ዌልስ መላኩን አስመልክተው ጥያቄዎችን አንስተዋል። የሌበር መሪው ማይክል ጋነር ተጨማሪ የተባሉት የፋይዘር ክትባቶች ከየት መጡ? ስለምን ለሌሎች ክፍለ ሀገራት ሳይከፋፈሉ ቀሩ በማለት ጠይቀዋል። አቶ ገነር የፋይዘር ክትባቶች የአውስትራሊያን ምድር እንደረገጡ ወዲያውኑ እንደሚከፋፈሉ በብሔራዊ ካቢኔ የተነገረ መሆኑን ጠቁመዋል። በአየር ጠባይ ጫና ምክንያት የበረራ ማረፊያዎች መዛወራቸውን የኢትዮጵያ አየር መንገድ አስታወቀ። አየር መንገዱ በክረምቱ ጭጋጋማ አየር የተነሳ የበረራዎች ማረፊያን በቅርቡ ወደሚገኙ አየር ማረፊያዎች ማዛወሩን ገልጧል። ዛሬ በሶሻል ሚዲያ ገጾቹ ይፋ ባደረገው መግለጫው ክረምቱ በመክበዱ ሳቢያ ትናንት ለተፈጠሩ መስተጓጎሎችን ይቅርታ ጠይቋል። በአዲስ አበባና ዙሪያው ባሉ ከፍተኛ ደመና የተነሳም በቦሌ ዓለም አቀፍ አውሮፕላን ማረፊያ ይደረጉ የነበሩ በረራዎችን ወደ ቅርብ ማረፊያዎች ማዛወሩን ሲገልጽ ከብዙ ጥንቃቄዎች ጋር ወደ አዲስ አበባ የሚያቀኑ በረራዎች ወደ ቅርብ አየር ማረፊያዎች እንዲዛወሩ አድርገናል ብሏል። ደህንነት በቅድሚያ የምንሰጠው ጉዳይ ስለሆነ ወደ አዲስ አበባ የሚደረጉ በረራዎች አሁን በአማራጭ አውሮፕላን ማረፊያዎች እያረፉ የአየር ሁኔታው ሲሻሻል ወደ ነበሩበት ይመለሳሉ ያለው አየር መንገድ ከቁጥራችን በላይ በሆነ ምክንያት ለተፈጠረው መጉላላት ይቅርታ እንጠይቃለን ብሏል። ስለ በረራዎቹ ሁኔታ ወቅታዊ መረጃዎችን ለደንበኞቹ በየጊዜው እንደሚገልጽም አስታውቋል። አዲስ አበባና ዙሪያዋ በአሁኑ ወቅት ከፍተኛ ጭጋግ የሚስተዋልበት ከተማ በመሆኑ ለትራፊክ ፍሰት እንኳን አስቸጋሪ መሆኑን ነዋሪዎች እየገለጹ ነው። የኩዊንስላንድ ፖሊስ ምክትል ኮሚሽነር እንደ ራሴ አነስቴዥያ ፓለሼ ከጃፓን እንደተመለሱ ለአስራ ቀናት መለስተኛ የሆነ የሆቴል ክፍል ውስጥ ወሸባ ገብተው ያሉ መሆኑን አስታወቁ። በሌላ በኩል ግና እንደ ራሴዋ ወሸባ ገብተው ያሉት ቅንጡ የሆነ የሆቴል ክፍል ውስጥ ነው የሚሉ አሉባልታዎች ተዛምተዋል። ሆኖም ምክትል ፖሊስ ኮሚሽነር ስቲቭ ጎልሼቭስኪ አባባሉ ከአሉባልታነት ያልዘለለ መሆኑን ገልጠው ሆኖም እንደ ራሴዋ ለደህንነታቸው አስፈላጊ ጥበቃ እንደሚያሻቸው አመላክተዋል። የኩይንስላንድ መንግሥትም በበኩሉ እንደ ራሴዋ ያሉበት ክፍል ቀደም ሲል ሌሎች ወሸባ ገብተውበት የነበረ ክፍል መሆኑን ገልጧል። ክዊንስላንድ በዛሬ ዕለት አንድ ሰው በቫይረሱ የተጠቃባት መሆኑን አስታውቃለች። የአውስትሬልያ ግሪንስ ፓርቲ የሥራ ጠባቂ ክፍያ ዳግም ሥራ ላይ እንዲውል ጠየቀ። ሆኖም የፌዴራል መንግስቱ በጅሮንድ ጆሽ ፍራይድንበርግ የሥራ ጠባቂ ክፍያ አምና ይሰጥ የነበረው በመላው አገሪቱ የኮሮና ቫይረስ ገደቦች ተጥለው ስለነበር እንደሆነና ያሁኑ የድጎማ መንገድ በተሻለ ፍጥነት እገዛ እያደረገ መሆኑን ተናግረዋል። ይሁንና የግሪንስ መሪ አደምባንት የሥራ ጠባቂ ክፍያ ለሥራ ፈላጊዎችና ለአነስተኛ ሰዓት ሠራተኞች የተሻለ ጠቀሜታ እንዳለው በመግለጽ ዳግም ሥራ ላይ እንዲውል ጠይቀዋል። ዋስትና አልባ ሥራና ደህንነት ቫይረሱን አዛምተዋል። ለዚህም ቪክቶሪያ መማሪያችን ልትሆን ይገባል ሲሉም የመከራከሪያ ሐሳባቸውን አንጸባርቀዋል። በፖለቲካዊ ቀውስ ሳቢያ የቱኒዚያ ፕሬዚደንት ካይሽ ሰይድ ፓርላማውን በተኑ። ጠቅላይ ሚኒስትሩንም አሰናብተዋል ፕሬዚደንት ሳይድ ጠቅላይ ሚኒስትሩን እሁድ ዕለት ከኃላፊነታቸው ያነሱት የህገ መንግሥቱን አንቀጽ በመጥቀስ ነበር እርምጃቸውንም ተከትሎ ለአንድ ቀን የተቃውሞ ሰልፍ ሲያካሂዱ የነበሩ ቱኒዚያውያን ደስታቸውን በየጎዳናዎቹ ወጥተው ገልጠዋል የአውስትሬልያ ሶፍትቦል ቡድን ከሜክሲኮ ጋር በሚያደርገው ግጥሚያ አሸናፊ ሊሆን እንደሚችል ይጠበቃል አውስትራሊያ ቀደም ባሉት የኦሎምፒክስ ውድድሮች የነሐስ ሜዳሊያዎችን ያገኘ ሲሆን በዘንድሮ የቶክዮ ኦሎምፒክም ለአራተኛ ጊዜ የነሐስ ሜዳል እንደምታገኝ ተገምቷል። ሜክሲኮ በሶፍትቦል ለኦሎምፒክ ውድድር ስትቀርብ ይህ የመጀመሪያ ጊዜዋ ነው። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ59 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባና አየር ጠባይ ትንበያና ስመለን፣ ፐርስ ካፍያው ያበራል፣ ዝቅተኛ 12፣ ከፍተኛ 38። አድላይድ ንፋሳማ ሆኖ ማምሻው ላይ ያካፋል፣ ዝቅተኛ 9፣ ከፍተኛ 20። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 10፣ ከፍተኛ 38። ሆባርት በከፊል ደመናማ ይሆናል ዝቅተኛ 7 ከፍተኛ 15። ካምብራ ብራ ይሆናል ዝቅተኛ 3 ከፍተኛ 14። ሲድኒ ፀሐያማ ሆኖ ይውላል ዝቅተኛ 10 ከፍተኛ 21። ብሪስበን ፀሐያማ ሆኖ ይውላል ዝቅተኛ 8 ከፍተኛ 22። ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ 20 ከፍተኛ 30። አዲስ አበባ ነጎድጓዳማ ይሆናል ዝቅተኛ 11 ከፍተኛ ስራ ሰባት። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በኒው ሳውዝ ዌልስ በኮሮና ቫይረስ ሳቢያ የሁለት ሰዎች ሕይወት አለፈ። ኢትዮጵያ አየር መንገድ በክረምቱ ጭጋጋማ አየር የተነሳ የበረራ ማረፊያን በቅርብ ወደሚገኝ አየር ማረፊያዎች ማዛወሩን ገለጠ። አውስትሬልያ በቶኪዮ ኦሎምፒክ ሶፍትቦል ውድድር ነሐስ ሜዳል አለማለች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።